የፍትሕ ጥያቄ ከራስ ወዳድነት ነፃ መሆንን ይጠይቃል። የፍትህ ጥያቄ ከህይወታችን ሁላ የበለጠ ነው። የፍትህ ጥያቄ ህይወታችንን ለመስዋዕትነት እስከ መስጠት ሊያደርስ ይገባዋል። ምክንያቱም ብዙሃን ከግለሰብ ይበልጣሉና። ከተለያዩ የአሜሪካ ግዛቶች የተሰባሰቡት በመቶ ሺዎች የሚቆጠሩ አፍሪካ አሜሪካውያን በጸጥታ ኃይሎች የሚደርስባቸውን ግድያና የገቢ አለመመጣጠን ያደረሰባቸውን ከፍተኛ ድህነት በመቃወም የአሜሪካ የሕዝብ ተወካዮች ምክር ቤት በሚገኝበት ካፒታል ሂል የተቃውሞ ሰልፍ አደረጉ። ፍትህ አሊያቅን በሚል መሪ ቃል የተደረገው ይህ ህዝባዊ ሰልፍ እንደ አውሮፓውያን አቆጣጠር በ996 ዓም በተመሳሳይ ቦታ የተካሄደውንና በአፍሪካ አሜሪካውያን የትግል ታሪክ ውስጥ ተጠቃሽ የሆነው የሚሊዮን ሰዎች ሰልፍ በመባል የሚታወቀውን የተቃውሞ ሰልፍ 20ኛ ዓመት ለማሰብም ጭምር ነበር። ሰልፉን ያዘጋጀው መቀመጫውን በኢሊኖይስ ግዛት ሺካጎ ከተማ ያደረገውና ለእስልምና ሃይማኖት መብቶች መከበር እታገላለው የሚለው ኔሽን ኦፍ ኢስላም በተባለ ድርጅት እንደሆነ ነው የተነገረው። የኔሽን ኦፍ ኢዝላም መሪ የሆኑት ሚስተር ሉዊስ ፋራካን የቅዳሜውን ሰልፍ አስመልክተው ሲናገሩ እንዳሉት በተለያዩ ጊዜያት በበርካታ ከተሞች ውስጥ አፍሪካ አሜሪካውያን ላይ ያነጣጠሩ ግድያዎችን ለመቃወምና የጥቁር ሕይወት ይገደናል ወይም ብላክ ላይፍስ ማተር የተባለውን ንቅናቄ ለማጠናከር የተደረገ ሰልፍ ነው ብለዋል። ሚስተር ፋራካን ከሁለት ሰዓታት በላይ በፈጀው ዲስኩራቸው የጥቁሮች ግድያን ከማውገዝ በተጨማሪ የአሜሪካ መንግስት እና የህግ አስፈጻሚዎችን ክፉኛ ተችተዋል። እናንተ በድሃ ህዝብ ሕይወት ትጫወታላችሁ። በአሜሪካ ቀደምት ነዋሪዎች፣ በጥቁሮች ሕይወት እንዲሁም በሴቶች ሕይወት ትጫወታላችሁ ወደ ሀገራቸው መመለስ እየፈለጉ ነገር ግን ግዴታቸውን ለመወጣት ሲሉ በየሰው ሀገሩ እየተዋደቁ ባሉት ወታደሮቻችን ሕይወት ትቀልዳላቸው። ሌሎች ሀገራትን በመብት ረገጣ የምት ከሰው ዩናይትድ ስቴትስ የራሷን ህዝቦች ችግር ግን ለመፍታት ዝግጁ አይደለችም ብለዋል ሚስተር ፋራካን። እዚህ ያለውን ችግር ለዓለም ለማሳየት እየሞከርን ነው። እነዚህ ችግሮች ቁርጠኛ ውሳኔን የሚጠይቁ ናቸው። አሜሪካ ግን እነዚህን ችግሮች ለመቅረፍ ወኔ የላትም። እንደ አውሮፓውያን አቆጣጠር በ2012 ዓ የ17 ዓመቱ ታዳጊ ትሮይፋን ማርቲን በፍሎሪዳ ግዛት በታጠቀ የፖሊስ ወታደር መገደሉን ተከትሎ የተቀጣጠለው የጥቁር ህይወት ይገደናል ወይም ብላክ ላይፍስ ማተር የተቃውሞ እንቅስቃሴ በማይክል ብራውን ግድያ ምክንያት ፈርጉሰን ሚዙሪን፣ በፍሬዲ ግሬ ግድያ ሳቢያ ደግሞ የባልቲሞር ከተማን ሲያናውፅ መሰንበቱ ይታወሳል። በዘንድሮ የሚሊዮን ሰዎች ሰልፍ ላይ የተገኙት አፍሪካ አሜሪካውያንም ከላቲኖ አሜሪካውያን እና ከአሜሪካ ቀደምት ነዋሪዎች ወይም ሬድ ኢንዲያንስ ጋር በጋራ በመሆን የሁሉም ተጨቋኞች ሕይወት ይገደናል ሲሉ ተሰምተዋል። ለዶይቼ ቬለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።